በአማራ ክልል በአንድ ሳምንት ጊዜ ውስጥ በሶስት ዞኖች ውስጥ በሚገኙ ጥብቅ የተፈጥሮ ደኖች ላይ የሰደድ እሳት አደጋ መከሰቱን የክልሉ ደንና ዱር አራዊት ባለስልጣን አስታወቀ። በአደጋውም ከአንድ ሺ አንድ መቶ ሄክታር በላይ ደን ጉዳት እንደደረሰበት ተዘግበዋል። የአደጋው መንስኤ እየተመረመረ ቢሆንም ሰው ሰራሽ ሊሆን ጭምር እንደሚችልም ባለስልጣኑ ከወዲሁ ጠቁመዋል። መስፍን አራጌ ከደሴ ዝርዝሩን አድርሶናል። በተቀራራቢ ቀናት ውስጥ ሰደድ እሳት ከተነሳባቸው የሰሜን ሸዋ ዞን ወረዳዎች አንዱ መንዝ ጌራ ምድር ነው። አደጋው ዘርፈ ብዙ ጉዳት ማድረሱን የወረዳው ግብርና ጽህፈት ቤት ኃላፊ አብርሃም ሸንቁጤ ለአሜሪካ ድምጽ ገልጸዋል። የእሳት አደጋ በአስራ ሶስት ሰባተኛ ወር ተከስቷል። ጓሳ ላይ አንጾኪያና መንዝ ጌራ ጌራ ወሰላ ዜሮ አስራ ዘጠኝ ቀበሌ የሚባል ቀበሌ ላይ እዛ የተከሰተ እሳት አለ። መሰረታዊ ምክንያቱ እየተጣራ ስለሆነ አሁን የምናውቀው ነገር ባይኖርም ከዘጠኝ መቶ ሄክታር በላይ የሚሆን ደን ነው የጠፋው የተፈጥሮ ደን እና ሰው ሰራሽ ጥምር ያለበት ነው። አደጋው በወረዳው ጓሳ አካባቢ መከሰቱን ተናግረዋል። እዚህም አካባቢ በርካታ ደን ነው የጠፋው። ማህበረሰቡ ለማጥፋት ትግል እያደረገ ነው። እሳቱ ፀሐይ ስለሆነ በጣም አስቸጋሪ ደረጃ ላይ ነው ያለው። እንዳይሰፋ ህብረተሰቡ ዙሪያውን እየተከላከለ ነው። እዛው ደን ላይ ግን አሁንም ወደ መሬት ጉተው እየነደደ ያለበት ሁኔታ ነው ያለው። ነበልባል የለውም። በፍም ደረጃ ፍም ወይም ደግሞ ውስጥ ያለ እሳት አለ። ዘጎ ቀበሌ ላይ የተነሳውን ቃጠሎ የአካባቢው ሰው ተረባርቦ የጉዳቱን መጠን ለመቀነስ ቢቻልም ከሁለት መቶ ሀያ ሄክታር በላይ በሆነ ደን ላይ ጉዳት መድረሱን የአንኮበር ወረዳ ግብርና ጽህፈት ቤት ኃላፊ ካሳይ በቀለ ገልጸዋል። የተለያዩ የዱር እንስሳቶች ብርቅዬ ጭምር ቀይ ቀበሮን ጨምሮ ጭላዳ ዝንጀሮ፣ ሌሎችን የነብር ዝርያዎች ሆኑ እንዳነር የመሳሰሉት እነዚህ መሸሸጊያቸው፣ መኖሪያቸው፣ ቤታቸው ነው። እሱን አተዋለ ተባረዋል፣ ተቃጥለዋል። ቃጠሎውን ለመቆጣጠር የተደረገው ጥረት የታገዘው ልማዳዊ በሆነ መንገድ መሆኑ፣ የአካባቢው መልክዓ ምድር ምቹ አለመሆኑ እና እሳቱን ና እንዲዛመት ያገዘ ንፋስ መኖሩ የጉዳቱን ስፋት ይበልጥ ለመቀነስ አዳጋች እንዳደረጉትም ተገልጿል። ሌላ ቃጠሎ በደቡብ ወሎ ዞን ደላንታ ወረዳ ቄዳ ምስትንክር ደጊት አካባቢ ባለፈው ዓርብ መከሰቱን የወረዳው ምክትል አስተዳዳሪ ደመቅ አድማሱ ተናግረዋል። ከቀኑ ስድስት ሰዓት የተቀሰቀሰውን ቃጠሎ ከአስራ ሁለት ሰዓት መረባረብ በኋላ መቆጣጠር መቻሉ ታውቋል። ምክንያቱም እንግዲህ አካባቢው ማህበረሰብ ጥቆማ የሚሰጠን ከክሰል ማክሰል ጋር የተያያዘ እንደሆነ ነው። ይህንን የበለጠ አጣርተን የምንደርስበት ነው የሚሆነው በቀል የሆኑ እጽዋቶች ያሉበት ስለነበረ አራት ሄክታር አካባቢ ላይ ጉዳት ደርሷል። ከሳምንትም በፊት በሰሜን ተራሮች ብሔራዊ ፓርክ ሶስት የተለያዩ ቦታዎች ቃጠሎ መከሰቱን የደባርቅ ወረዳ ምክትል አስተዳዳሪ አንተነው ብሸት አስታውሰው ቃጠለው በቁጥጥር ስር መዋሉን ገልጸዋል። ያደረሰው ጉዳት ያው እጽዋቶቹ ወይም ደንደኖቹ ካሉበት ውጨና እና ሌሎች በፓርክ ውስጥ ብቻ የሚገኙ እንደሚሆኑ እጽዋቶች አሉ። ከዛ አካባቢ መጠነኛ የሚባል ጉዳት አድርሷል። ከዛ ውጭ ዋሊያዎቹ የሚራቡበት ቦታ አለ የሚባል ተራራ ስር እዛ አካባቢ ገደላማ ቦታ ነው። በቀላሉ እሳቱን ለማጥፋት አስቸጋሪ ነበር። ያው እንስሳቶቹን የመረበሽ ነገር ካሉበት ቦታ እንዲለቁ እና ወደ ሌላ ቦታ እንዲሸሹ አድርጓል። ከዚህ ባለፈ ግን የተከሰተውን ያክል በሰፊው ጉዳት አድርሷል ማለት አይቻልም። በቀላሉ ብር በቁጥጥር ስር መዋል ነው የተቻለው። ይሁን እንጂ ቃጠሎ ሆን ተብሎ የተለኮሰ መሆኑን የሚያሳዩ አመላካቾች እንዳሉ አቶ አንተነህ ጠቁመዋል። በጣም የተራራቀ ቦታ ላይ ነው የተቃጠለው። ገደል ውስጥ ነው። ከመኖሪያ አካባቢዎች እጅግ የራቀ ነው። እንዲሁም በቀላሉ እረኞ ችም ሌላም ሰው የሚደርስበት ቦታ አይደለም። ታስቦበት ሌላ አጀንዳ ያለው አካል ያቃጠለው የሚመስል ነገር አለው። ነገር ግን ይሄ ነው ብለህ ማን ነው ኃላፊነቱን የሚወስደው የትኛው አካል ነው ያቃጠለው ብለ ባይ ማድረግ አችልም። በብሔራዊ ፓርኩ የሚገኝ ከአስር እስከ አስራ አምስት ሄክታር መሬት በቃጠለው እንደተጎዳ ከአማራ ክልል አካባቢ ደንና ዱር እንስሳት ባለስልጣን ያገኘ ነው መረጃ ያስታውቃል። የአደጋው መንስኤ ሰው ሰራሽ ነው ብለው እንደሚያምኑ የአማራ ክልል አካባቢ ደንና ዱር እንስሳት ባለስልጣን ዋና ዳይሬክተር ዶክተር በላይን ሀየለም ተናግረዋል። በተጨማሪም መጋቢትና ሚያዚያ ወራት ለእሳት አደጋ መቀስቀስም ሆነ መስፋፋት ምቹ ወራት መሆናቸውንም ዳይሬክተሩ አስታውሰዋል። መጋቢት፣ ሚያዚያ ከፍተኛ የሆነ የአካባቢ ሙቀት የሚጨምርበት ወቅት ነው። እንደገና ደግሞ አትሞስፌሪክ ሁሚዲቲ የሚባለው የመጨረሻ የሚወርድበት ወቅት ነው እና እሳት ለመከሰት ሶስት ነገሮች ነው የሚያስፈልጉ፣ አንደኛ አቃጣይ፣ ሁለተኛ ተቀጣጣይ፣ ሶስተኛ ደግሞ ኦክሲጂን ያስፈልጋል። ስለዚህ አሁን ተቀጣጣዩ እጅግ በጣም የደረቀበትና ትንሽ ብቻ ደኖቹ ላይ አደጋ ሲደርስ ህብረተሰቡን በማስተባበር እና ባህላዊ የመከላከያ ዘዴዎችን በመጠቀም ነው ው እሳት አደጋውን ለመቀነስ ጥረት እየተደረገ ያለው። ይሄ ደግሞ በፍጥነት የሚስፋፋውን አደጋ ለመከላከል አደጋች ነው የሚሉ ወገኖች አሉና በተለይ ዘመናዊ ቴክኖሎጂ የታገዘ በሄሊኮፕተር ጭምር ለማድረግ ሙከራ አላደረጋቸውም? እውነት ነው ባህላዊውን እያካሄድ ታቅም በላይ ሲሆን ደግሞ ወደ ሌሎቹ ነው መገባት ያለበት። ከዚህ በፊት ሰሜን ተራራዎች ከአቅማችን በላይ ሲሆን ሄሊኮፕተር በፌዴራል መንግስት በኪራይ አምጥቶልን ነው ያጠፋ ነው። አሁንም እኛ በሀገር አቀፍ ደረጃ ራሱ የእሳት መከላከያ ሄሊኮፕተርም ሆነ ሌላ ቴክኖሎጂ የለንም። ዙሮ ዙሮ ግን አሁን እሳቱ ቆጣጠረዋለን የሚል ተስፋ ነው። ከአቅማችን በላይ ከሆነ እንግዲህ ፌዴራል መንግስት ከዚ በፊት እንደሚያደርገው ተከራይቶም ቢሆን አምጥቶ መስራት አለበት። በቃጠለው ለሕክምና የሚውሉ እጽዋትን ጨምሮ ኢትዮጵያ ውስጥ ብቻ የሚገኙ የዱር እንስሳትም ጉዳት ደርሶባቸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።